የአድማጮች ማህደር በድምፅና በጽሁፍ የላካችኋቸው መልእክቶቻችሁ በዚህም ሳምንት ደርሰውናል። ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች። ሙሐመድ በላኩት አስተያየትን ጀመር እሳቸውም የዶችቬለ ጋዜጠኞችና ሙሉ ባልደረቦችን አመስግነው የምታደርሱን ትኩስና ታማኝ መረጃዎች እናንተን እንድከተል አስገድዶኛል፣ ይላሉ። ሙሐመድ መስከረም ወር የልጆች ትምህርት የሚጀምርበት ስለሆነ ሁሉም ወላጆች ለልጆቻቸው መስዋዕትነት ከፍለው ከቦርሳ አንስቶ የደንብ ልብስ፣ ደብተር፣ መጽሐፍ፣ እርሳስ፣ የመሳሰሉ የመማሪያ መሳሪያዎችን ያለንን አሟጠን እንገዛለን። ሌላው ፈተና የሆነብን የትምህርት ቤትና የሰርቪስ ክፍያ ጭማሪ ነው። ብቻ የኑሮ ውድነቱ በጣም ከፍተኛ ሆኗል። ባላ ፍቃድ እየኖርን ነው ይላሉ። ቀጣዩ አስተያየት ሰጪም ወላጅ ናቸው። ልጃቸው ግን የ12ተኛ ክፍል ተፈታኝ ነበረ። ለፍቼ አስተምሬ ልጄ ዩኒቨርሲቲ መግባት የሰማይ ያህል እንዲርቀው ተደረገ ሲሉ ኢብራሂም ለዶች በላይ የላኩትን መልእክት ጀምረዋል አለፉ ተብሎ የተወራላቸው ተማሪዎችን መረጃ ብናይ በእርግጠኝነት እንደኔ ልጅ ደረጃውን ባልጠበቁ መምህራን የትምህርት ፋሲሊቲ ባልተሟላበት ድሃው ሕብረተሰብ የሚያስተምርበትና የሚማሩበት የመንግስት ትምህርት ቤቶች ሳይሆን የኑሮ ማማ ላይ የተቆናጠጡ የሀብታምና የመንግስት ባለስልጣናት ልጆች የሚማሩበት ጥራቱን በጠበቀና ብቃት ያላቸው መምህራን ያሉበት የግልና የውጭ ድርጅቶች ትምህርት ቤቶች ውስጥ የሚማሩ ተማሪዎች ናቸው። ይሄ ግልጽና የማይታበል እውነታ ነው። የዳህልጅማ ልጅማ ወታደር ሆኖ መሳሪያ አንጋጅ እንዲሆን ተፈርዶበታል። ቆይ ቆይ፣ እስኪ ያ ባለፈው ጊዜ የተወካዮች ምክር ቤት የልጆቹ መውረቅ ምክንያት በዝርዝር በጥናት ተረጋግጦ ይቅረብ ያሉት ጉዳይ ከምን ደረሰ? የሰማሁት ነገር ስለሌለ ነው። አምልጦኝ ከሆነም ለማወቅ ብዬ ነው። የምኖረው ለልጆቼ ነው። ልጄን ለፍሬ ለማብቃት በድህነት አቅሜ የለፋሁትን የደከምኩትን የታተርኩትን እኔ ነኝ የማውቀው ካሉ በኋላ ጸሐፊው፣ ሪሚዲያል የሚሉት የመቁረጫ ነጥብ ጉዳይስ ከምን ደረሰ ሲሉ ጠይቋል። ስማቸውን እንዳንገልጽ የጠየቁን አስተያየት ሰጪ ጉዳዩ መነጋገሪያ የነበረው ከ11 ወራት ገደማ በፊት የትምህርት ሚኒስትሩ ብርሃኑ ነጋ የመስሪያ ቤታቸውን የ2016 እቅድ በህዝብ ተወካዮች ምክር ቤት ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሲያቀርቡ ነበረ። በወቅቱ የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ ጥናት እንደሚያስፈልግ አሳስበው ነበረ። ውድ አድማጫችን፣ እስከምናውቀው ድረስ በጉዳዩ ላይ ጥናት ስለመደረጉ በይፋ የተገለጸ ነገር የለም። የመቁረጫ ነጥብ ያሉትን በተመለከተ ደግሞ ይፋ ስለሆነ ድረገጽ ላይ ፈልገው ማግኘት ይችላሉ። በተረፈ ይህ አስተያየቱ መቼ አየር ላይ እንደሚውል ቴሌግራም ላይ ላቀረቡት ጥያቄ ምላሽ ያላገኙት የቴሌግራም አድራሻችን የተሳሳተ ሆኖ ሳይሆን ቴሌግራም ላይ ለመመለስ ስንሞክር የእርሱ የግል ገጽ ስለማይከፍት ነው። በተውለደሬ ወረዳ ሰገን ተብላ በምትጠራው አካባቢ 017 ቀበሌ መኪና ከተዘጋብን ከአመት በላይ አለፈው። የሚመለከተው አካል መላ ይበለን የሚል መልእክት ከአድማጭ ደርሶናል። ይሄው መልእክቱን አየር ላይ አውለናል። ዘራፍ በሉ የተባሉ አስተያየት ስጪ በፌስቡክ ሜሴንጀር የላኩት መልእክት ደግሞ እንዲህ ይላል። ሰላም የዲደብሊዩ ሬዲዮ ጣቢያ እንደምናችሁ። እናንተን የማስታውሰው ከልጅነት ጊዜ አንስቶ ነው። አንድ ጊዜ አስተያየት ልክ የላችሁ የላካችሁልኝን ስቲከር የደብተር መያዣ ላይ የለጠፍኩት አይረሳኝም። በፌስቡክ ዛሬ ሳገኛችሁ ደስተኛ ነኝ። በርቱ፣ ሰላም ሆኖ ብለውናል። ዘራፍ በሉ በደንበኝነቱ ስለቀጠሉ እናመሰግናለን። ከሀብሩ ወረዳም ከረዥም አመት ደንበኛችን አበረታታች አስተያየት ደርሶናል የቼ በለው እንዴት ናችሁ እንዴት ናችሁ እኔ መሐመድ ያሰን ሀብሩ ነኛ አመሰግናችኋለሁ ወድያችኋለሁ አሁን ሰላም ሰላም ሰላም በእናንተ አለምን ተዋወቅኩኝ አዛውንት ቢሆን አልቀረብኝም ምንም የሚያቀረብኝ ነገር የለም መቼም ዶክተር ቢሆን ማን አስተዋወቀለህ ዶክተርነቱን ጋዜጠኛ መምህርም ቢሆን ማን አስተዋወቀለህ ጋዜጠኛ ህግ አውጪም ቢሆን ማን አስተዋወቀለህ ጋዜጠኛ ጋዜጠኛ እኔ የውቅያኖስ ባህር ነው ብል ተጠልቆ ማቅ ሀብት የያዘው ጋዜጠኛ ነው። እንደ እናንተ ያለ ባል ሀብት የለም። ዓለምን የምታስታውቁት እናንተ ናችሁ። የገጠር ቁጭ ብየርማ ውስጥ አንድ ቀንም አንድ ቀንም ትልቁ ሞባይል ምን እንደሆነ አላውቀውም። በሬድዮል ብቻ ዓለምን ነው የምቃኘው። ዓለም የተሻረውን የተሾመውን በአፍጋኒስታን፣ በኢራቅ በዛ ምንም ነገር በፊልስጤም እንዲ ሁሉን ነገር አዲስ ዜና እናንተ ጋር ደግሞ ዞረው አመሰግናችኋለሁ ወዲያቸዋለሁ እንዴ እናንተ ምን ያለ ዓለምን ያስታዋቂል። እኔ ራሴ አሁን በመምህራንም ብዙህን አውቃለሁ፣ በዶክተርም ብዙህን አውቃለሁ፣ ባለሙያ ብዙህን አውቃለሁ። አመሰግናችሁ ወዲያችኋለሁ። ተምሬያለሁ፣ ሰልጥኛለሁ። የነ መዋጋው አመሰግናችኋለሁ። አሁን ደግሞ የአዲስ አበባ ደንበኛችን ፋሲል ወደ ላኩልን አስተያየት ነው የምናልፈው። እሳቸውም በማህበራዊ ሚዲያ ላይ የታዘቡትን ነው የሚገልጹት። ከሊቅ እስከ ደቂቅ፣ ፊደል ከቆጠረው እስካልቆጠረው ከላጤው እስከ ባለትዳሩ፣ ከችስታው እስከ ቱጃሩ፣ ከባለሙያው እስከ መደበኛው ዜጋ ሁሉም በሚያስብል መልኩ ወይ መክሮ ወይ ተመክሮ ወይ ዋሽቶ ወይ እውነት ተናግሮ ወይ አፋቅሮ ወይ አባልቶ ወይ ሰርቶ ወይ ሰርቆ ወይ ለምኖ ወይ ለግሶ ወይ መርቆ ወይ ተሳድቦ፣ እንደው ምን አለፋችሁ፣ ምንም ሰርቶ ምንም ሆኖ፣ ሼር ላይክ፣ ታብታብ እንዲሁም ኮይን በማከማቸት አዋቂ ሳይሆን ታዋቂ መሆንን መርጦ በህዝብ ዓይንና ጆሮ ላይ ሸቅሎ ወደ ሃብት ጉዞን አጣጦፎታል ይላሉ ፋሲል። ቀጥለውም እነ ክብር፣ ታሪክ፣ ማንነት፣ ስብዕና፣ ግብረ ገብነት፣ አስተዋይነት፣ ማህበራዊ ጨዋነት፣ ሁሉም ተጠቅልለው በበዛ የዘናና አፍቅሮተን ዋይን ሚዛን ጫና በአፍጢሙ ድፍት አድርገውት በማየቴ በራሴ ሁኔታውን በአርምሞ ለሚመለከተው ሰፊው ዝምተኛ ማህበረሰብ እና በሚመለከታቸው መንግስታዊና መንግስታዊ ባልሆኑ አካላት ሲበዛ አዘንኩ ብለዋል ፋሲል። ፋሲል ባለፈው ሳምንት ባቀረብኩላቸው ጥያቄ መሰረትም የት እንደሚሰሩ ምላሽ ሰጥተሆናል። መገመት እንደምትችሉት በባንክ ነው፣ እሳቸውም በአንጋፋው የኢትዮጵያ ንግድ ባንክ ውስጥ ነው ብለዋል። እናመሰግናለን አድማጮች። ለምን እንደጠየቅናቸው እና ዝርዝሩን ያለፈው ሳምንት የአድማጮች ማህደር ስርጭት ላይ ታገኙታላችሁ። አሁን ደግሞ ወደ ጅንካ ና አምራ የጅንካው ደንበኛችን አለማየሁ መላከ ነፍስ ይማር ይላሉ። እንደተለመደው ስንኝ ቋጥረው ነው ይላኩልን። አድማጭ አዘጋጆች፣ ሰላም እያልኳችሁ ለዛሬ ያልኳትን እስኪል አሰማችሁ! ነፍስ ሲማር አንደበተርቱ የእውቀት ባለጸጋ ለፍትህ ለሰላም የከፈሉ ዋጋ ፕሮፌሰር በየነ በዓለም የታወቁ ለእውነት ዘብ የቆሙ በሳይንስ የረቀቁ ታላቅ ሰው አጥታለች ተጎዳች ኢትዮጵያ፣ በፕሮፌሰር ሞት አዝናለች። አዲያ ሕያው ታሪክ ትተው ቢለዩንም ከኛ ፊትና ኋላ ነው ወትሮም መንገደኛ ከበጎቹ መሃል ወስዷል ባለቤቱ ከልካይም የለበት በገዛ ንብረቱ። ፕሮፌሰር በየነ የሰላም አባት ነፍሶ ትረፍልን ባጸደ ገነት። ነፍሲ ማር ዓለማየሁ መላከ ጂንካ ጤና አዳም ሰፈር ትዝታ ናፍቆት የሚያነደደው ቀጣዩ አስተያየት ሰጪ ደግሞ ዶች ብሎች እንዴት ናችሁ? የሙሐመድ አባት ነኝ ከአዳማ ብለዋል። የትኛው ሙሐመድ እንደሆነ ግን አልገለጹልንም። ጣቢያችሁን ከልጅነት ጀምሮ አደም ጣለው በርቱ። በተለይ በሀገራችን አንድነት ዙሪያ ላይ የትምህርት ጉዳይ የሁሉም ቤተሰብ ጭንቀት ነው፣ እኔን ጨምሩ የዚህ ችግር ምክንያት ነው ብዬ የማስበው አንደኛ ጠንካራ ለሀገርና ለሕዝብ ቅድሚያ የሚሰጥ መንግስት አለመኖር፣ ሁለተኛ በሀገራችን ዘመናዊ ትምህርት ቤት ከተጀመረ አንስቱ እስካሁን ባለው ሀገራችን ሁሉን አቀፍ እድገት እንድታመጣ የሚያስችል ወይም ካልኩለም ያላት አይመስለኝም። ሌላም ብዙ ብዙ ነገሮች አሉ ብሏል አስቴት ሰጪው። ሀብታሙ ደግሞ አምባገነንነት በኢትዮጵያ የከፋ ሆኗል ሲሉን የጀመሩት አስተያየታቸው አጭር ነው። የሚገርሙ ደግሞ አምባገነንነታቸውን አለማመናቸው ነው። ድሮ ድሮ ሁለት ሰው ሲሞት ባንዲራ ዝቅ ብሎ የሀዘን ቀን የሚታወጅበት ጊዜ ነበር ብሏል። ስሜነህ ፕሮግራማችሁ እጅግ በጣም ጥሩ በሆነ መልኩ ነው የሚተላለፈው። በዚህም በግሌ አመሰግናችኋለሁ። በርቱ ብለውናል። ስሜነህ እናመሰግናለን። የደሴው ደንበኛችን ጥቁር አሚን ለዛሬ ይዤ ብቅ ያልኩት ስለ ፍቅር እስከ መቃብር መጽሐፍ ነው ይላሉ። የዶክተር ሐዲስ ዓለማየሁ ድርሰት የሆነው ፍቅር እስከ መቃብር መጽሐፍ ከድርሰቱ እስከ አተራረኩ በተለይም በመጽሐፉ ውስጥ የሚገኙት ገጸ ባህሪያንን በተመለከተ የሰብለንና የበዛብህን መሬት ዋናይነት እንዳለ ሆኖ በያኔ ጊዜ እንደነ ጉዱ ካሳን የመሰሉ በገሃዱ ዓለም ውስጥ እንዳሉ ጠቋሚ ነው። ፍቅር እስከ መቃብር መጽሐፍን እውነትም ፍቅር እስከ መቃብር እንዲሰኝ የመጽሐፉ ርዕስና የወጋየሁ ንጋቱ የነጠረ አተራረክ መጽሐፉን እጅግ ተወዳጅ ሆኖ እንዲዘልቅ አድርጎታል ብሎ ለመናገር ያስደፍራል። ይህ ዘመን ተሻጋሪ የሆነው መጽሐፍ በአሁኑ ሰዓት ፊልም ተሰርቶ እየተላለፈ ይገኛል። ስለ መጽሐፉ አጀማበረና አጨራረሱን መንገር ተገቢ ስላልሆነ እንጂ እልፍለፍ ብሎ ስለ አንዳንዱ ገጸ ባህሪ ቢነገር መጽሐፉን ላላነበቡ ተገቢ ስላልሆነ ያላነበባችሁ መጽሐፉን አንብባችሁ የራሳችሁን መመዘኛ ነጥብ ስጡላለሁኝ። መጽሐፉን ደጋግሜ አንብቤዋለሁ። ደጋግመው ቢያነቡት የማይሰለች በመሆኑ በዚህ ላይ ቴዲ አፍሮ ሰብልዬ በሚለው ዜማው መጽሐፉን ያነበበ በዘፈን ውስጥ እያንዳንዱን ገጸ ባህሪ ያገኘዋል። ዜማውንም በሰማው ቁጥር የመጽሐፉን ሙሉ ታሪክ የሚያስቃኘኝ ሁኝ አግኝቼዋለሁ ይላሉ ጥቁር አሚን። እሳቸውም ለመላው አድማጭና ለእናንተም ጭምር ሰብልዬ የሚለውን የቴዲ አፍሮን ዜማ ዜና ጀባብ እያለው ብሏል። ሙዚቃውን ተጋብዞላቸው ስማቸውን ያልገለጹ አስተያየት ሰጪ ደግሞ ኢትዮጵያ ውስጥ እየሆነ ያለው ነገር ግራ ያጋባል ካሉ በኋላ በተለይ መንግስት መምህራን ላይ እየፈጠረ ያለው ችግር በጣም ሰፊ ነው ይላሉ። መምህራን እራሳችንን ለማሻሻል በክረምት ትምህርት እንማራለን። ነገር ግን 2010 የክረምት ትምህርት ጀምረን መንግስት በተለያየ ምክንያት ሳያስተምረን በመቅረቱ ሰባት ዓመታት ያህል ተምረን አልጨረሳችሁም በማለት ተጨማሪ ሁለት ዓመት ተምራችሁ የመውጫ ፈተና ትፈተናላችሁ እያለ የሰውን ሞራል በመግደል ላይ ይገኛል ይላሉ ስም ያልገለጹት አስተየት ሰጪ። አሊ አብደላ፣ የአፋር ብሔራዊ ክልላዊ መንግስት ቢዱ ወረዳ አመራሮች ለመንግስት ሰራተኞች የሁለት ወር ደሞዝ መክፈል ባለመቻላቸው የመንግስት ሰራተኞች የሚመለከታቸው አካላት አፋጣኝ መፍትሄ እንዲሰጡን ሲሉ ጠይቀዋል። በመጨረሻ ደግሞ ከሐረር ከመቶ አለቃው ቤታሪኩ ወደ ደረሰን አስተያየት ነው የምናልፈው። እሳቸውም ከብት ባልባለበት ኩበት ለቀማ ሲሉ ይጀምራሉ። የሚታይ የሚሰማውን፣ የሚጨበጥ የሚዳሰሰውን የአደባባይ ሚስጥር አድርገው ሊነግሩን ለሚሹ ሁሉ ከንቱ ትዝብት እንጂ አሁን በሀገራችን ለደረሰው ሁለንትናዊ ቀውስ መፍትሄ ሊሆኑ አይችሉም። በሀገራችን የጸጥታ ችግር፣ የሰብአዊ መብት ጥሰት፣ የኑሮ ውድነት፣ የዋጋ ግሽበት አው አሉ ይህ የሚካድ አይደለም በሀገራችን ዘርን መሰረት ያደረገ ጥቃት ይፈጸማል አዎ ይህ አይካድም ለዚህ ሁሉ ችግር በግንባር ቀደምነት ተጠያቂው መንግስት ነው ይላሉ መቶ አለቃው ቤ ቀጥለውም መንግስት ዘር ተኮር ጥቃትን ማስቆም አለበት መንግስት የዜጎችን ሰብአዊና ዲሞክራሲያዊ መብቶችን ማክበር አለበት መንግስት ህግና ስርዓትን ማስከበር የዜጎችን ደህንነት የመጠበቅና የማስጠበቅ ግዴታም አለበት መንግስት ህዝብ ምን እያለ ነው ብሎ ማዳመጥም አለበት የህዝቡን አንገት ያስደፈው ህገ መንግስቱ ነው ካሉ በኋላ መቶ አለቃ ውቢ፣ ዲሞክራሲን በማፈንና በመጨፍለቅ መፍትሄ ሊያመጣ ይችላል ተብሎ መቼውንም አይታሰብም። የፖለቲካና የዲሞክራሲ ምህዳር ለሁሉም ዜጎች ክፍት መደረግ አለበት። የዲሞክራሲ ምህዳሩ መጥበቡ ነገሮችን አክርሩ ወደ አንጃነት ቀይራቸው እንጂ እንደሚባለው ሰላምን አላመጣም። ተደጋግሞ እንደተነገረው ሰላም የእድገትና የብልጽግና መሰረት ነው። አሁን ሀገራችንን ለገጥማት የተወሳሰበ ፖለቲካዊና ኢኮኖሚያዊ ችግር መፍትሄ ሊሆን የሚችለው የኃይል አማራጭ ሳይሆን ፖለቲካዊ ውይይት ነው። በጡንቻ መፍትሄ አመጣለሁ ብሎ ማሰብ ካለፉት ታሪካችን አለመማር ወይም ቂልነት ነው። በፈረጠመ ጡንቻ እጨፈልቃለሁ ብሎ ማሰቡ በራሱ ስህተት ነው። በሂደት ጡንቻው ዝሎ ሲዝለፈለፍና ኮሳሳው ጡንቸኛ ሆኖ ብቅ የሚልበት የታሪክ አጋጣሚ ሊከሰት ይችላል። ያን ዕለት ምን ነው በእንቁላሉ ጊዜ በቀጣሽኝ የተባለው ሁኔታ ሊከሰት ይችላል። በሀገራችን አንድ አባባል አለ፣ እርሱም እንዲህ የሚል ነው በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ወጭ ጥዶ ማልቀስ የተባለው እንዳይሆን ማሰብ ያስፈልጋል። አንደኛው ጠግቦ ሲያቀረሽ፣ ሌላኛው የጠን የሳል የሚስልበት ዘመን ማክተም አለበት። ያ ካልሆነ መቼውንም ቢሆን ሰላምን ማሰብ ከምኞት ያለፈ ሊሆን አይችልም። አሁን ላይ መንግስት ትኩረት ሰጥቶ የሚንቀሳቀስባቸው ፈጽሞ ከችግሩ ጋር ዝምድና በሌላቸው ጉዳዮች ዙሪያ ነው። ዛሬ የኢትዮጵያ ችግር የቋንቋ የዘር፣ የሃይማኖትና የተብለጨለጩ ነገሮች አይመስለኝም ከነዚህ ከተጠቀሱት በላይ ገዝፈው የወጡት የሕዝብን የመኖር ህልውና የፈተኑ የዋጋ ግሽበትና የጸጥታ ችግሮች ስላሉ ነው። እነዚህ መሰረታዊ ጉዳዮች በይደር ሊታለፉ የሚችሉ አይደሉም። እነዚህ ነገሮች ሳይፈቱ ወደ ሌላ ማማተሩ በፍጹም አግባብ አይደለም እና ሳይቃጠል በቅጠል እንዲሉ ከወዲሁ መፍትሻሉ ብሏል መቶ አለቃ ውቤ ከሐረር። አድማጮች በዚሁ የዛሬው ከእናንተ የደረሱን አስተያየቶች አየር ላይ የሚውሉበት የአድማጮች ማህደር ዝግጅታችን ይጠናቀቃል። መልካም ሳምንት። ጻፉልን ወይም ደውሉልን። ልደታ በመኔ ጤና ይስጥልኝ።